ኢትዮጵያ የሚገኘው የዩናይትድ ስቴትስ ኤምባሲ ያወጣው የጉዞ ማስጠንቀቂያ ተንተርሶ አሜሪካ የሚገኘውን የኢትዮጵያ ኤምባሲ ቃል አቀባይ ጠይቄ ነበረ። በኢትዮጵያ የጸጥታ ችግር አለ በሚል አሜሪካ ያወጣችው መግለጫን እንዴት ይመለከታሉ የሚል ቃል አቀባዩ አቶ ተስፋዬ ወልዴ በኢሜይል በሰጡት መልስ የአማራ ቴሌቪዥን ከጎንደር ከተማ ፖሊስ አዛዥ ጋር ያደረገውን ቃለ ምልልስ ሊመለከቱ ይችላሉ። ምንም አይነት የደህንነት ስጋቶች እንደሌሉ የሚል መልስ ሰጥተውኛል። የኢትዮጵያ መንግስት ምንም አይነት የደህንነት ችግር እንደሌለና በአስቸኳይ ጊዜ አዋጁ መሰረትም ሁሉም ነገር ወደ ቀድሞ ቦታ መመለሱን ይገልጻል በሚል ለአሜሪካ ውጭ ጉዳይ መስሪያ ቤት ጥያቄ አቅርቤ ነበረ። የአፍሪካ ጉዳይ ቃል አቀባዩ ሚስ ማሪዮ ዎልስ በኢሜይል በሰጡት መልስ በአካባቢው የሚታዩት የደህንነት ስጋቶችና ምልክቶች፣ የወንጀል አዝማሚያዎች፣ ሰላማዊ ሰልፍና የመሳሰሉትም ሊያስከትሉ ስል ስለሚችሉ ስጋታችን ብርቱ ነው። የአሜሪካ ኤምባሲ አንዱ ተልዕኮ የአገራችንን ዜጎች ደህንነትና መብት ማስጠበቅ ስለሆነ ለዜጎቻችን ወደ ጎንደርና አካባቢው እንዳይጓዙ ማስጠንቀቂያ ሰጥተናል። መልእክቶቻችን ከኢትዮጵያ ጋር ያለንን የሁለትዮሽ ግንኙነት የሚመለከቱ አይደለም ይልቁንም በሀገሪቱ የሚኖሩና በመጓዝ ላይ ያሉ አሜሪካውያንን ደህንነት ለመጠበቅ ያለንን ቁርጠኝነት መግለጫ አንዱ አካል ነው ብለዋል። በዚህ ጉዳይ ላይ በዩናይትድ ስቴትስ አትላንታ፣ ጆርጂያ አካባቢ የሚገኙ የፖለቲካ ሳይንስ መምህር አቶ ዮሐንስ ገዳሙን አነጋግሬ ነበር። ያደጉ ሀገሮች ለምሳሌ ዜጎቻቸውን ወደዛ አትሂዱ በሚሉበት ሰዓት ከፍተኛ የሆነ ኢምፓክት አለ። ለምሳሌ አሁን ሰሜን የኢትዮጵያ ክፍል ማለት ከፍተኛ የሆነ የቱሪዝም መስህብ ያለው አካባቢ ነው። ኢትዮጵያ ውስጥ ለኢትዮጵያ የሚያመጣው ይሄ ኢሜጅ ችግር ብቻ ሳይሆን ሌሎቹ ኢትዮጵያ እንዴት የሚመለከቷት የሚለውን ያንን መልካም የሰላም ያላት ሀገር ነች የተረጋጋች ሀገር ነች የሚለውን ኢሜጅ መቀየር ብቻ አይደለም፣ ኢኮኖሚያዊ ፋይዳው በጣም ከፍተኛ ነው። ስለዚህ የኢትዮጵያ መንግስት ሪአክት ማድረግ መቻል አለን። እዛ አካባቢ በእውነት ችግር ካለ አዎ፣ እንደዚህ እንደዚህ አይነት ችግሮች ባል ምዕራባውያን ዜጎቻቸው ወደዚህ እንዳይሄዱ እንደመከሩት ሁሉ የእኛም ከሌሎች አካባቢ ኢትዮጵያ ኢትዮጵያ አካባቢዎች የሚኖሩ ሰዎች ወደዛ አካባቢ የሚያደርጉትን እንቅስቃሴ መወሰን አለባቸው ብሎ ሊመክር ይችላል። ለምሳሌ እዛ አካባቢ ያለውን ችግር አስመልክቶ በማህበራዊ ገጽ ሚዲያዎች አካባቢ ወይም ደግሞ በተለምዶ ኢትዮጵያውያን የተቃዋሚ ሚዲያዎች በሚሏቸው አካባቢዎች ከሚነገረው ነገር ባለፈ የኢትዮጵያ መንግስት እዛ አካባቢ ኤግዛክትሊ ምን እየሆነ እንዳለ የተናገረበት አጋጣሚ የለም። አቶ ዮሐንስ በቀጠለው ማብራሪያቸውም እንዲህ ብለዋል። አንድን የአሜሪካ ስቴት ዲፓርትመንት የውጭ ጉዳይ ሚኒስቴር እንደዚህ አይነት ማስጠንቀቂያዎችን በሚያወጣበት ሰዓት የሆነ ስታንዳርድ ይፈጥራል። ዓለም አቀፍ ድርጅቶች የሚከታተሉታል። ለምሳሌ በአሜሪካ እርዳታ የሚንቀሳቀሱ በጣም ብዙ ተራድኦ ድርጅቶች አሉ፣ ዓለም አቀፋዊ ድርጅቶች አሉ እና እነሱም ይህንን ዋርኒንግ በመከተል ወደዛ አካባቢ ላይንቀሳቀሱና ላይሰሩ ይችላሉ ማለት ነው። መግለጫዎች በምትመለከትበት ጊዜ ለምሳሌ ወደ ኋላ ተመልሰን የወጣውን የአስቸኳይ ጊዜ አዋጅ አስመልክቶ የስቴት ዲፓርትመንት የተናገረው ነገር ነበር። ኢትዮጵያ ውስጥ ባለው አለመረጋጋት መረጋጋት ምክንያት ኢንተርኔት ወይም ደግሞ የስልክ አገልግሎት በከፍተኛ ሁኔታ ስለተቋረጠና ወይም ከፍተኛ ተጽዕኖ ስላለ እኛ ስራችንን ሁሉ መስራት አልቻልም። ይህ ደግሞ ለአሜሪካውያን ዜጎች ብቻ አይደለም። የሌላ ምዕራባዊ ሀገር ሁን ማንኛውም ሀገር ዜጋ የሆነ በዜና አማካኝነት ይሄን ነገር የሚያገኝ ከሆነ ከፍተኛውን ተጽዕኖ ይፈጥራል። ምክንያቱም ይህ የአሜሪካ መንግሥት የሚሰጣቸው መግለጫዎች በሌላው ዘንድ ከሚሰጣቸው ትልቅ የሆነ ዋጋ አንጻር ለማለ ለዶይቼ ቬለ ራዲዮ ዘገባ መክብብ ሸዋነኝ ከዋሽንግተን ዲሲ።